America Dreams Radio Taberno. ግብጽ በታላቅ ህዳሴ ግድብ ላይ የምታነሳቸው ሐሳቦች የኢትዮጵያን ቀይ መስቀር የሚያልፍ ነው ስትል ለኢትዮጵያ አስገነዘበች። የውሃ መስኖ ኢነርጂ ሚኒስትር የድንበርና ድንበር ተሻጋሪ ወንዞች ጉዳይ አማካሪ አቶ ተፈራ በየነ በኢትዮጵያ ሱዳንና ግብጽ መካከል እየተደረገ ባለው የሦስትዮሽ ውይይት ዙሪያ አብራሪያ ሰጥተዋል። አድማጮች፣ በዚህ ርዕስ ላይ በዕለቱ አብይ ርዕስ ዝርዝር ይዘናል። በመጽሔት ክፍለ ጊዜም እንደዚሁ የተለያዩ ዘገባዎችን አጠናቅቀናል። ጤና ይስጥልን እንደምን አምሽታችኋል። ክቡራትና ክቡራን የዛሬ ማክሰኞ መስከረም 3 2012 ዓ ም ስርጭታችንን ይዘን ቀርበናል። ቆንጆ ይታየና አሉላ ከበደ ከአቀናባሪያችን ንጉሱ ታምሬና ከስርጭት መሀንዲሱ አይደን አትጉ ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን ያለም ዜና ግብጽ በታላቁ ህዳሴ ግድብ ላይ የምታነሳቸው ሀሳቦች የኢትዮጵያን ቀይ መስመር የሚያልፉ ናቸው ስትል ኢትዮጵያ አስገነዘበች። የውሃ መስኖና ኤነርጂ ሚኒስትር የድንበርና ድንበር ተሻጋሪ ወንዞች ጉዳይ አማካሪ አቶ ተፈራ በየነ በኢትዮጵያ ሱዳንና ግብጽ መካከል እየተደረገ ባለው የሶስትዮሽ ውይይት ዙሪያ ማብራሪያ ሰጥተዋል። ታላቁን የኢትዮጵያ ህዳሴ ግድብ በሚመለከት ኢትዮጵያ፣ ግብጽና ሱዳን የሚያካሂዱት ድርድር አጣብቂኝ ውስጥ ገብቷል የምትለው ግብጽ በበኩሏ ዓለም አቀፍ ሽምግልና እንዲገባበት ጥሪ አድርጋለች። የኢትዮጵያ መንግስት በበኩሉ በሶስቱ ሀገሮች ድርድር ውስጥ ዓለም አቀፍ ሽምግልና እንዲገባ መጠየቁን አውግዞ የግንባታውን ሂደት ያሰናክላል ብሏል። ዩናይትድ ስቴትስ በበኩሏ ታላቁን የህዳሴ ግድብ ውሃ መሙላትንና ስራውን ማስቀጠልን አስመልክቶ ኢትዮጵያ ግብጽና ሱዳን በትብብር በዘላቂነትና በጋራ ጥቅም ላይ የተመሰረተ ስምምነት እንዲያደርጉ እንደምትደግፍ አስታውቃለች። በዚህ ጉዳይ ላይ የተቀናበረ ዘገባ በምሽቱ አብይ ርዕስ ይዘናል። የአማራ ክልል ጠቅላይ ፍርድ ቤት ዛሬ በዋለው ሰበር ሰሚችሎት ችሎት በነ ብርጋዴር ጀኔራል ተፈራ ማሞ መዝገብ አቃቢ ህግ የጠየቀውን ተጨማሪ የጊዜ ቀጠሮ ይግባኝ ውድቅ አድርጎ ክስ የመመስረቻ 14 ቀን የጊዜ ቀጠሮ ፈቅደዋል። አስቴር ምስጋናው ከባህር ዳር አጠር ያለ ዘገባ አደርሳናለች። ሰኔ 15 ቀን በአማራ ክልል ከፍተኛ አመራሮች ግድያ ተጠርጥረው ማረሚያ ቤት በሚገኙት በእነ ብርጋዴር ጀነራል ተፈራ ማሞ የክስ መዝገብ በአቃቢ ሕግ የቀረበውን ተጨማሪ የጊዜ ቀጠሮ ይግባኝ በሰበር ሰሚ ችሎት ሲታይ መቆየቱን የክልሉ ጠቅላይ ፍርድ ቤት ዛሬ በዋለው ችሎት ገልጿል። ጉዳዩ በባህር ዳር ወረዳ ፍርድ ቤትና በባህር ዳርና አካባቢዋ ከፍተኛ ፍርድ ቤት በተደጋጋሚ የጊዜ ቀጠሮ በመስጠት ጉዳዩ መታየቱን በመዝገቡ መያዙን በችሎቱ ተገልጿል። በስር ፍርድ ቤቶች መርማሪ ቡድኑ 145 የሰው ምስክሮችን አሰምቷል፣ 13 ደግሞ የቴክኒክ ምርመራ ውጤቶችን አቅርቧል። በዚህም ማስረጃ ባልተገኘባቸው 113 ተጠርጣሪዎች በነፃ እንዲለቀቁ መደረጉን ገልጿል። መርማሪ ቡድኑ ወንጀሉ ውስብስብና የተፈጸመውን በጸጥታና በደህንነት ሙያ ባላቸው ሰዎች በመሆኑ የሰውና የቴክኒክ ማስረጃዎችን በተፈለገው ፍጥነት ማቅረብ አለመቻሉን ገልጾ ተጨማሪ የጊዜ ቀጠሮ እንዲሰጠው በይግባኝ ያቀረበውን ጥያቄ ችሎቱ መመርመሩን ገልጿል። በዚህም መርማሪ ቡድኑ ቀሩኝ የሚላቸው ምስክሮች ስድስት ወይም ሰባት በመሆናቸው የቴክኒክና የፎረንሲክ ማስረጃዎችን ራሱ በቦታው ሄዶ ማምጣት የሚችል መሆኑን በችሎቱ በመታመኑ አቃቢ ሕግ የጠየቀውን በተጨማሪ የጊዜ ቀጠሮ ይሰጠኝ ይግባኝ ውድቅ በማድረግ እስከ ጥቅምት 12 2012 ዓ.ም ድረስ ክስ እንዲመሰረት ትእዛዝ ሰጥቷል። ተጠርጣሪዎቹ እስከዚያ ድረስ በማረሚያ ቤት እንዲቆዩ ትእዛዝ አስተላልፏል። ይህ በእንዲህ እንዳለ የእነ ብርጋዴር ጀኔራል ተፈራ ማሞ ጉዳይን ለመከታተል በርካታ ወጣቶች ወደ ክልሉ ጠቅላይ ፍርድ ቤት ቢመጡም ከቅጥር ግቢው ርቀው እንዲቆሙ ተደርገዋል። ወጣቶቹ በርቀት ሆነው ግን ጀግኖቻችን ይፈቱ የሚል መፈክሮችን እና የተቃውሞ ድምጾችን አሰምተዋል። ችሎቱ ከተጠናቀቀ በኋላ ወጣቶቹ በእጃቸው የተቃውሞ ምልክት በማሳየት አማራ አማራ በማለት ከፍርድ ቤቱ ፊት ለፊት ቆመው ድምጻቸውን አሰምተዋል። በዚህ ጊዜ የክልሉ ልዩ ኃይል ፖሊስ በአስለቃሽ ጭስ ወጣቶቹ እንዲበተኑ አድርጓል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን እናመሰግናለን ለዘገባው። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ቱርክ ገብታ የጥቃት እርምጃዋን እንድታካሂድ መንገዱን ለማመቻቸት የዩናይትድ ስቴትስ ልዩ ኃይሎች ከሶሪያና ቱርክ ድንበር አካባቢ እንዲወጡ ያዘዙ ቢሆንም ሶሪያ ያሉትን የኩርድ ኃይሎች ተው ናቸው ማለት አይደለም እያሉ ናቸው። ትረምፕ በትዊተር ባወጡ ጽሁፋቸው ከሶሪያ እየወጣ ሊሆን ይችላል፣ ግን በፍጹም ኩርዶችን ተው ናቸው ማለት አይደለም ልዩ ህዝብ፣ ግሩም ተዋጊዎች ናቸው ብለዋል። ትረምፕ ዛሬ ባወጡት ሌላ የትዊተር ቃላቸው ደግሞ ቱርክን አድንቀው ሲያበቁ ፕሬዚደንቱን ሬጀፕ ታይፕ ኤርዶዋንን በሚቀጥለው ወር ዋይት ሀውስን ይጎብኙ ሲሉ ጋብዘዋል። ዋይት ሀውስ ሶሪያና ቱርክ ድንበር ላይ ያሉት ሀምሳ የዩናይትድ ስቴትስ ልዩ ኃይሎች እንዲወጡ በድንገት ትዕዛዝ መስጠቱ በዋሽንግተን እና በዓለም ዙሪያ ብዙዎችን አስደንግጧል። የዛሬው የፕሬዝደንቱ ሙገሳም የሰሜን አትላንቲክ ቃል ኪዳን ድርጅት አጋር የሆነችውን ቱርክን እና በጸረ እስላማዊ መንግስት ጦርነት ቁልፍ ሚና ያላቸውን ኩርዶችን ለማባበል የታለመ ይመስላል። በመጽሔት ክፍለ ጊዜ ዘገባ ይታከልበታል። የኢራቅ ፕሬዚዳንት ባርሃም ሳልህ በመንግስት ተቃዋሚ ሰልፈኞችና በመገናኛ ብዙኃን አባላት ላይ የደረሱትን ጥቃቶች አወገዙ። ሳምንቱን በተቃውሞ ሰልፎችና በተያያዥ ግጭቶች ላይ ከአንድ መቶ በላይ ሰዎች ተገድለዋል። ስድስት ሺህ ሰዎች ደግሞ ቆስለዋል። ጥቃቱን የፈጸሙት ወንጀለኞችና ጠላቶች ሲሉ የጠሯቸው የፕሬዚዳንቱ ግጭቱን እንዲገታ ተማጽኖ አቅርበዋል ሳለ በቴሌቪዥን ለመላ አገሪቱ በተላለፈው ንግግራቸው አገራችን ከአሁን ቀደም ያለፈችበት ውድመት፣ ደም መፋሰስ፣ ጦርነትና ሽብርተኝነት ይበቃታል ነው ያሉት። ትናንትና የአገሪቱ ጦር ሰራዊት በባግዳድ ሳድር ቀበሌ በተቃዋሚ ሰልፈኞች ላይ ከመጠን ያለፈ የተባለ ኃይል መጠቀሙን አምኗል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እና የዩክሬን ባለስልጣናት ምን እንደተነጋገሩ ምክር ቤት ፊት ቀርበው ቃላቸውን እንዲሰጡ የተጠሩት በአውሮፓ ህብረት አምባሳደር የነበሩት ጎርደን ሶንላንድ እንዳይቀርቡ በውጭ ጉዳይ ሚኒስቴር መታዘዛቸውን ተከትሎ የምክር ቤት አባላት በፕሬዝደንቱ ላይ ፍትህ የማደናቀፍ ክስ ሊመሰርቱ እንደሚችሉ የምክር ቤቱ የፍትህ ኮሚቴ ሊቀመንበር ፍንጭ ሰጥተዋል። ዲሞክራቱ ኮንግረስማን አዳም ሺፍ እኚህን ምስክር እንዳይቀርቡ ማድረግ፣ ሰነዶቹንም አለመስጠት የኮንግረስን ህገ መንግስታዊ የስራ ሂደት የማደናቀፍ ተግባር ተጨማሪ ጠንካራ ማስረጃ እንደሆነ አድርገን እንይዘዋለን ሲሉ አደም ሺፍ በካፒቶል ሂል ለጋዜጠኞች ተናግረዋል። ፕሬዚደንት ትራምፕ በበኩላቸው ሶንላንድ ቃላቸውን እንዲሰጡ የተጠሩት ሪፑብሊካኖች መብታቸውን በተነፈጉበት፣ ህዝቡ ሀቁን እንዳያይ በተከለከለበት የስሙላ ሸንጎ ነው በማለት ተከላክለዋል። አምባሳደሩ ከዛሬ ማክሰኞ ጠዋት ጀምረው በተወካዮች ምክር ቤት ሶስት ኮሚቴዎች ፊት በዝግ ስብሰባ ቃላቸውን እንዲሰጡ ነበር የታቀደው። ይሁን እንጂ መስሪያ ቤታቸው የሰጣቸውን ትዕዛዝ መከተል የግድ ሆኖባቸዋል ሲሉ ጠበቃቸው ተናግረዋል። አፍቃሪ ዲሞክራሲ ሰልፈኞችን በተመለከተ ምን እንደምናደርግ ቻይናን እርዳታ አንጠይቅም ብለው ከመናገር የተቆጠቡት የሆንግ ኮንግ አስተዳዳሪ ካሪላም፣ አጥብቅ የምፈልገው ራሳችን መፍትሄውን እንድናገኝ ወይም እንድንሻ ነው ሲሉ ተናግረዋል። ለአራት ወራት በቀጠለው ተቃውሞ የሆንግ ኮንግ ኢኮኖሚ በተለይም የቱሪዝም ኢንዱስትሪው በጣም ተጎድቷል። የማዕከላዊ መንግስትም ሆነ የሆንግ ኮንግ አስተዳደር አቋም ግዛቲቱ የራሷን ችግር ራሷ ሁኔታው ከተባባሰ ግን ማናቸውንም አማራጮች ክፍት አድርጋለች ብለዋል። ዛሬ የሆንግ ኮንግ ፖሊሶች ሰባ ሰባት ሰዎችን በጭንብል በመሸፈን መሸፈን የሚከለክለውን ደንብ በመጣስ አስረዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ቀብድና ቆንጅት ታየነን በአለም ዜና የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንድ አጭር ሞገድ አሃዱ ሬዲዮ ላይ ማለትም 94.3 ላይና በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላሉ። በስርጭታችን የጊዜ ሰሌዳ መሰረት የሚቀድመው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች አንድ ሁለቱን ለቅምሻ እናሰማችሁ። ጉጂና በወለጋ የሚንቀሳቀሱ ያሉት ሰዎች በሰላም ወደ መሀል አገር መምጣት አለባት። ይሄን ለማድረግ የሚያስችል ምቹ ሁኔታ መንግስት መፍጠር አለበት፣ እነሱም እንዲፈጠርላቸው ማድረግ አለባቸው። የኢትዮጵያ መከላከያ ሰራዊት ምክትል ኢታማዦር ሹም ጀኔራል ብርሃኑ ጁላ ናቸው። ሙሉ ዝግጅቱ በሁለተኛው አጋማሽ ቆየት ብሎ ይቀርባል። አሁንም ቆየት ብለው ከሚቀርቡ ዝግጅቶች ሌላ አንድ እናሰማችሁ። ከደረት በስተጀርባ በኩል የሚያቃጥል ስሜት፣ ከጨጓራ ወደ ላይ የሚፈላ እንደ እሳት የሚያቃጥል ስሜት ነው። ብዙ ጊዜ ምግብ ከተበላ በኋላ የሚከሰት ነገር ነው። በልማድ ቃር በመባል በሚታወቀው የሕመም ስሜት ምንነትና ሕክምና ዙሪያ ከፕሮግራሙ ተከታታዮች በደረሱ ጥያቄዎች መነሻነት የተሰናዳ ቅንብር ነው። ሙያዊ ትንታኔውን የሚሰጡን ዶክተር እንዳለ ካሳ የውስጥ ደዌ እንዲሁም የጨጓራና የጉበት በሽታዎች አማካሪ ሐኪም ናቸው። በሁለተኛው አጋማሽ በሐኪሙን ይጠይቁ ጠብቋቸው። አሁን ወደ ዕለቱ አቢረስ በትግራይ ክልል አዲ ዳዕሮ ከተማ የሚገኙ ነዋሪዎች በዜጎች ላይ በደል ፈጽሟል ያሉት ኃላፊ ከህግ አግባብ ውጪ በዋስ ተለቋል ሲሉ በዛሬው ዕለት የተቃውሞ ሰልፍ ወጥተዋል። አለም ፍስሀዬ ዝርዝር አለው። በሰሜን ምዕራብ ዞን የላለ አዲያቦ ወረዳ አዲ ዳዕሮ ከተማ የሚገኙ ቁጥራቸው ወደ 1500 የሚገመቱ ነዋሪዎች ተቃውሟቸውን የሚገልጽበት መፈክር ይዘው ስሙን ለይተው የጠቀሱት አንድ የወረዳ ፖሊስ አማካኝነት በዜጎች ላይ ደረሰ ያሉትን በደል በመዘርዘር ድምጻቸውን አሰምተዋል። በሰልፉ ላይ የተሳተፉት ስለ ተቃውሞው ምክንያት ሲናገሩ በመንግስት የስራ ኃላፊነት ላይ የሚገኘው ግለሰብ በተለይ ቁጥራቸው ለጊዜው ያልተረጋገጠ ነገር ግን ከአስር በላይ የሆኑ ባለትዳር ሴቶችን በመድፈር በሴቶች ላይ ባደረሰው ተደጋጋሚ ጥቃት ምክንያት ግምገማ ቀርቦበት ነበር። ግምገማው ላይ ጉዳቱ ደርስብናል ያሉት ሴቶች ፊት ለፊት እየተነሱ የምስክርነት ቃላቸውን ሰጥተው ነበር። ከሴቶቹ በተጨማሪም በሐሰት በማስመስከር ወንዶች ያለ አግባብ እንዲታሰሩ አድርገዋል በሚል ሰልፈኞች አቤቱታ አሰምተዋል። ከዚህ ግምገማ በኋላ ግለሰቡ እንዲታሰር ቢደረግም ብዙም ሳይቆይ ወዲያውኑ በዋስ እንዲፈታ መደረጉን ቁጣን ቀስቅሷል ብለዋል የሰልፉ አስተባባሪዎች። بس فرای تصادف فکر نبود اندو لتن ال کرین ال مکون نماره السلف دم إلى ما ما بأيوت او بروال ኮሎኔል መኮንን አያይዘው ለተቃውሞ የወጣው ሰልፈኛ አቶ ሀጎስ ካሳይ የተሰኙትን የወረዳ አስተዳዳሪ አግኝተው ጥያቄያቸውን መስጠታቸውን ተናግረዋል። የላዕላይ አድያቦ ወረዳ የህዝብ ግንኙነት ምክትል ኃላፊ መምህር ሙልጌታ ገብርስ ስስ ስለ ሁኔታው ከአሜሪካ ተጠይቀው ናይቲ ወዲ ጥቃዓቱ ብርክት ዝበለ ስለ ዝኾነ ዳርጋ ብፍዕታት ኢነ ስለ ዝወሰዶ ተን ደቂ ኣንስትዮ ድንስና ከነ ስምዒና በተለይ ተወዲ ብዋሓስ እዩ ወፅኡ ዝበሃል ነገር ኣሎ በደልን ፈጽሟል የተባለውን የወረዳ ፖሊስ ኣባል ለማግኘት በተደጋጋሚ የእጅ ስልኩ ላይ ደውለን ልናገኘው አልቻልንም። በተጨማሪም የወረዳው ጸጥታ ኃላፊ አቶ በላይን ለማነጋገር ጥረት አድርገን ነበር፣ ለመናገር ፈቃደኛ ባለመሆናቸው ልናገኘቸው አልቻልንም። አለም ፍስሐ ከመቀለ። አለም ፍስሐን ለዘገባው እናመሰግናለን። አድማጮች፣ ተከታዩም እዚያው መቀሌ የሚያቆየን ዘገባ ነው። በትላንትና እለት በመቀሌ ጉብኝት ያደረጉት በኢትዮጵያ ዩናይት ስቴትስ አምባሳደር ማይክል ራይነር በመቀሌ ዩኒቨርሲቲ በኢትዮጵያና ኤርትራ የሰላም ጉዳዮች ሂደት ዙሪያ ከምሁራን ጋር ተወያይተዋል ይለናል ከመቀሌ ያደረሰን ዘጋቢያችን ሙሉጌታ አጽባሐ በውይይቱ የተነሱትን ጉዳዮች አስመልክቶም የዩኒቨርስቲውን አመራር አነጋግሮ ተከታዩን አጠናቅሯል። በኢትዮጵያ የአሜሪካ አምባሳደር ማይክል ራይነር ትናንት በትግራይ ክልል መቀለ ከተማ ባደረጉት ጉብኝት ከመቀለ ዩኒቨርሲቲ አመራሮችና ምሁራን ጋር ስለ ኢትዮጵያና ኤርትራ የሰላም ሂደት ተወያይቷል። የዩኒቨርሲቲው የዓለም አቀፍ ጉዳዮች ዳይሬክተር አቶ ጎይቶኦም ተገኝ ለቪኦኤ እንደገለጹት አምባሳደሩ ባለፈው ዓመት በኢትዮጵያና ኤርትራ የተጀመረው የሰላም ሂደት በሚፈለገው መንገድ ለምን አልሄደም? ድንበሩ ለምን ተዘጋ? በሚሉ ነጥቦች ላይ ከምሁራን አስተያየት ጠይቋል ል በማለት ተናግሯል። የመጡት በኢትዮ ኤርትራ ጉዳይ ዙሪያ አሁን ያለበት ሁኔታን በምሁራን እይታ ምን ይመስላል? ዩኒቨርሲቲው አስተዳደርም ያለውን እይታ ለመስማት ነበረ በዋናነት የትግራይ ህዝብና የትግራይ መንግስት በዚህ ጉዳይ ላይ ምን አይነት እይታ ያለው ለሚለው ማለት ነው በውይይቱ የተሳተፉ ምሁራንም የሰላም ሂደቱ ለምን በሚፈለገው መንገድ እንዳልተጓዘ አብራርቷል ያሉት አቶ ጎይቶም በሁለቱም ሀገራት መካከል የሚኖረው ግንኙነት ተቋማዊ ያለማድረግ ችግር እንዳለ ከምሁራኑ ተገልጾላቸዋል ብለዋል በተደጋጋሚም በብዙ መድረኮች እንደሚገለጸው የተነገራቸው ነገር ምንድ ነው በውሉ መሰረት በሰላም ስምምነቱ መሰረት ይሄድ ያለው ነገር ያው እስከ ቦርደር መዝጋት የደረሰበት ዋና ምክንያት አንደኛ፣ ቦርደር አካባቢ ያለውን ህዝብ ያሳተፈ ነገር አይደለም። ሁለተኛ ዋናው ወሰን ላይ ያለው የትግራይ መንግስት ከዚህ ስምምነት ትግበራ ጋር ያለማያያዝና ና በሶስተኛ ደረጃ ደግሞ አካሄዱ ተቋማዊ ያለማድረግ ይህንን ነገር በጉምሩክ አንጻር በውጭ ግንኙነት አንጻር በተለያዩ ሂደት እንዴት ነው የሚሄደው ለሚለው ከመጀመሪያውን ጀምሮ እጃቸውን አስገብቶ መስራት ያለባቸው አካላት ባለመሳተፋቸው እየተፈጠረ ነገር ነው። አሁንም ይሄ የሰላም ስምምነት እንዲሰራ ከወንድም ህዝብ ኤርትራ ጋር አብረን እንድንሰራ ፍላጎቱ እንዳለነ የተገለጸላቸው የህወሀት ስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳም በአምባሳደሩና የፖለቲካ አማካሪ ግብዣም በአምባሳደሩና ምሁራኑ ውይይት ላይ እንደተገኙ ተናግሯል። የአሜሪካ መንግስት ለመቀለ ዩኒቨርሲቲ ስለሚያደርገው ድጋፍ ከአምባሳደር ራይነር ጋር ተወያይተናል ብለዋል። የዩኒቨርሲቲ የዓለም አቀፍ ጉዳዮች ዳይሬክተሩ አቶ ጎይቶም ተገኝ አሜሪካ ኮርነር ተብሎ የሚጠራ ወጣቶች የሚጠቀሙበት የመረጃና ቴክኖሎጂ ማዕከል በመቀለ ዩኒቨርሲቲ የማዘጋጀት ሂደት አስመልክቶ ተወያይተናል ብለዋል። መቀለ ዩኒቨርሲቲ ላሉት ተማሪዎችና ማህበረሰብ በተጨማሪም በከተማው ለሚኖረው ማህበረሰብ አገልግሎት ይሰጥ የሚችል የመረጃና የቴክኖሎጂ ማዕከል ነው። አሜሪካን ኮርነር ማለት የአሜሪካ ኤምባሲ ቁሳቁሶችን ያሟላል። በእኛ በኩል ስፔሱን ሰጥተናል። አንድ ሀቂ ካምፓሳችን ውስጥ የሳይንስ ሚዚየም ገንብተናል። የተወሰነ ክፍል ከሳይንሱ ሚዚየም ይህንን የአሜሪካን ኮርነር የምንከፍትበት ቦታ ይሆናል ማለት ነው። ማዕከሉ ከተከፈተ በኋላ ልክ ለተማሪዎች የቶፍል ና የአይኤልቲኤስ የቋንቋ ፈተናዎች ዝግጅት የሚጠቅሙ መሳሪያዎች፣ ኮምፒውተሮች፣ ኢንተርኔት አክሰስ አንዳንድ ይሄ ከክሬቲቪቲ ጋር በተያያዘ ደግሞ የኦዲዮቪዥዋል ስራዎች የሚሰሩበት ነገር ይኖረዋል። የቪዲዮ ኮንፈረንስ ፋሲሊቲም ይኖረዋል በዋናነት የአሜሪካ ኤምባሲ ኢቨንቶችም ካሉ እዛው ሆስት የሚደረጉ ይሆናሉ። ዩኒቨርሲቲያችን ከተለያዩ እዚህ ከተማ ውስጥ ካሉ ትምህርት ቤቶች፣ የባህል ማዕከላት ከሁሉም ጋር ኢንተረስድ ከሆኑ ግሩፖች ጋር ለሚኖረውም ስራ የሚጠቀምበት ማዕከል ይሆናል። ይህንን በሚቀጥሉት አምስት ስድስት ወራት አጠናቀም እንከፍታለን። አምባሳደሩ መጥተው እንደሚከፍቱ ቃል ገብተውልናል። አምባሳደር ራይነር ከትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል መወያየታቸው ተገልጿል። ሁለቱ ባለስልጣናት በንግድና ኢንቨስትመንት የትብብር መስኮች ላይ እንዲሁም በፖለቲካዊ ማህበራዊና ኢኮኖሚያዊ የጋራ ስራዎች ዙሪያ ምክክር ማድረጋቸው ነው የተነገረው። አምባሳደሩ በተጨማሪም ከትግራይ ክልል የንግድ ምክር ቤት አመራሮች ጋር መወያየታቸው ታውቋል። ለአሜሪካ ድምጽ ሙልጊታ ጽብሀ መቀለም። ለምሽቱ አብይ ርዕስ የያዝነው ዘገባ ደርሷል። ግብጽ በታላቁ ህዳሴ ግድብ ላይ የምታነሳቸው ሀሳቦች የኢትዮጵያን ቀይ መስመር የሚያልፉ ናቸው ስትል ኢትዮጵያ አስታውቃለች። የውሃ መስኖና ኤነርጂ ሚኒስቴር የድንበርና ድንበር ተሻጋሪ ወንዞች ጉዳይ አማካሪ አቶ ተፈራ በየነ በኢትዮጵያ ሱዳንና ግብጽ መካከል እየተደረገ ባለው የሶስትዮሽ ውይይት ዙሪያ ማብራሪያ ሰጥተዋል። ታላቁ የኢትዮጵያ ህዳሴ ግድብን በሚመለከት ኢትዮጵያ፣ ግብጽና ሱዳን የሚያካሄዱት ድርድር አጣብቅኝ ውስጥ ገብቷል የምትለው ግብጽ በበኩሏ ዓለም አቀፍ ሽምግልና እንዲገባበት ጥሪ አድርጋለች። የኢትዮጵያ መንግስት ግን በሶስቱ ሀገሮች ድርድር ውስጥ ዓለም አቀፍ ሽምግልና እንዲገባ መጠየቁን አውግዞ የግንባታውን ሂደት ያሰናክላል ብሏል። ዩናይትድ ስቴትስ በበኩሏ ታላቁን የህዳሴ ግድብ ውሃ መሙላትንና ስራውን ማስቀጠልን አስመልክቶ ኢትዮጵያ፣ ግብጽና ሱዳን በትብብር በዘላቂነትና በጋራ ጥቅም ላይ የተመሰረተ ስምምነት እንዲያደርጉ እንደምትደግፍ ገልጻለች። የአሜሪካ ድምፁ ሞሐመድ ኤልሺናዊ ከቅርብ ጊዜያት ወዲህ በግብፅና በኢትዮጵያ መካከል በተፈጠረው ፍጥጫ ዙሪያ በአፍሪቃ የምርምር ማዕከል የስትራቴጂያዊ ጥናት ፕሮግራም ስራ አስኪያጅ ጆሴፍ ሲግልን አነጋግሮ ያጠናቀረው ዘገባ አለ። አዳነች ፍስሀዬ ታቀርባለች። ግብፅ በታላቁ የኢትዮጵያ ህዳሴ ግድብ የውሃ አሞላል ዙሪያ ያነሳቸው አቋም የኢትዮጵያን ቀይ መስመር የሚያልፍ በመሆኑ ከመግባባት ላይ መድረስ እየተቻለ አይደለም ሲሉ የኢትዮጵያ የውሃ መስኖና ኤነርጂ ሚኒስትር መናገራቸውን የፋና ብሮድካስቲንግ ኮርፖሬት ዘግቧል። የኢትዮጵያ ህዳሴ ግድብ ህዝባዊ ተሳትፎ ማስተባበሪያ ምክር ቤት ጽህፈት ቤት በግድቡ ሁለንተናዊ ጉዳይ ላይ ከተለያዩ አካላት ጋር በዛሬው ዕለት የምክክር መድረክ አካሂዷል። በመድረኩ የግድቡ ግንባታ ያለበትን ደረጃና የታችኛው ተፋሰስ ሀገራት የሶስትዮሽ ውይይት ወቅታዊ ሁኔታን በተመለከተ ሐሳቦች ተነስተው ውይይት ተደርጓል፣ ይላል የፋና ዘገባ። የውሃ መስኖና ኤነርጂ ሚኒስቴር የድንበርና ድንበር ተሻጋሪ ወንዞች ጉዳይ አማካሪ አቶ ተፈራ በየነ በኢትዮጵያ ሱዳንና ግብፅ መካከል እየተደረገ ባለው የሶስትዮሽ ውይይት ዙሪያ ማብራሪያ ሰጥተዋል። በማብራሪያቸውም ግብፅ በየአመቱ 40 ቢሊዮን ሜትር ኪዩብ ውሃ ይለቀቅልኝ ማለቷና የአስዋን ግድብ ከፍታ ከባህር ጠለል በላይ 165 ሜትር ሲደርስ ኢትዮጵያ ውሃ መልቀቅ አለባት እንዲሁም ሶስተኛ ወገን በአደራዳሪነት ይግባ የሚል አቋም ማቅረቧን አንስተዋል። ግብፅ በውይይቱ ላይ እያነሳቸው ያለው አቋም በኢትዮጵያ በኩል የህልውናና የሉዓላዊነት ጉዳይ በመሆኑ ውድቅ መደረጉን አቶ ተፈራ ገልጸዋል። ግብፅ በታላቁ ህዳሴ ግድብ ላይ የምታነሳቸው ሀሳቦች የኢትዮጵያን ቀይ መስመር የሚያልፉ መሆናቸውን አቶ ፈራ ግልጽ አድርገዋል። ግብፅ በካርቱም በተደረገው ስብሰባ ላይም ብዙ የማያግባቡ አጀንዳዎችን ስታቀርብ እንደነበርና በውይይቶቹ ላይ እያሳየች በሚገኘው አቋም ደግሞ ከመግባባት ላይ መድረስ እየተቻለ አይደለም ብለዋል። በካርቱሙ ውይይት ላይ ሶስቱም ሀገሮች በተናጠል ካቀረቧቸው ሀሳቦች መካከል ኢትዮጵያ ግድቡ በሦስት ደረጃ ውሃ ይሞላ በሚልና ሁለቱ ተርባይኖች ያለ ቅድመ ሁኔታ ስራ ይጀምሩ የሚለው ላይ ሊስማሙ አልቻሉም። ግብፅ እኔ ያቀረብኩት ሐሳብ ሙሉ ተቀባይነት ካላገኘ በእነዚህ ላይ ቃለ ጉባኤ አይያዝም ማለቷንም አስታውቀዋል። ግብፅ በታላቁ የህዳሴ ግድብ የውሃ አሞላል ላይ የምታቀርባቸው ሐሳቦችን መቀበል ማለት ያሁኑኑ ብቻ ሳይሆን በቀጣዩ የኢትዮጵያ ትውልድ ላይ ጉዳት የሚያደርስ በመሆኑ ተቀባይነት እንደሌለውም አስታውቀዋል። ይላል የፋና ዘገባ። በስትራቴጂያዊ ጥናት የአፍሪቃ ማዕከል የጥናት ክፍል ስራ አስኪያጅ ጆዜፍ ሲግልም ግብፅ የድርድሩን ሂደት የፖለቲካና ዓለም አቀፍ ገጽታ እንዲኖረው ለማድረግ እያባባሰች ይመስላል ብለዋል። It seems that Egypt is trying to escalate the negotiations to a political and international level. ግብጽ የድርድሩን ሂደት ፖለቲካዊና ዓለም አቀፍ ገጽታን ለማስያዝ እያባባሰች ይመስላል። ኢትዮጵያ፣ ግብጽና ሱዳን ስለ ግድቡ ጉዳይ ለዓመታት ያክል ሲነጋገሩ ቆይተዋል። ንግግሮቹ የሚካሄዱትም በቴክኒካዊ ደረጃ ነበረ። በአብዛኛው ገንቢ ንግግር ሲካሄድ ቆይተዋል። ብዙ መሻሻሎች ታይተዋል። በአሁኑ ወቅት ዋናው ትኩረት ሕዳሴ ግድቡን ውኃ ለመሙላት የሚያመችበትን ጊዜ በሚመለከት ነው። ውኃ የመሙላት ሂደቱ የግርጌ የተፋሰስ ሀገሮችን በማይጎዳ መልኩ እንዲካሄድ፣ የግብፅን የእርሻ ስራና የውሃ አጠቃቀምን በማያሰናክል መልኩ እንዲከናውን በሚለው ላይ ነው የአሁኑ ድርድር ያተኮረው። ይህ ታዲያ ቴክኒካዊ ድርድር በመሆኑ መፍትሄ ሊገኝበት የሚችል ነው። ጆሴፍ ሲግል አያይዘውም የግብፁ ፕሬዚደንት አልሲሲ የተሻለ የድርድር ውጤት ለማግኘት ሲሉ በኢትዮጵያ ላይ ጫና ለማሳደር እየሞከሩ ነው ብለዋል። ዩናይትድ ስቴትስ ታላቁን የህዳሴ ግድብ ውሃ መሙላትንና ስራውን ማስቀጠል አስመልክቶ ኢትዮጵያ፣ ግብፅና ሱዳን በትብብር በዘላቂነትና በጋራ ጥቅም ላይ የተመሰረተ ስምምነት እንዲያደርጉ እንደምትደግፍ መግለጿን መሰረት በማድረግ ዩናይትድ ስቴትስ ውጥረቱን ለማርገብም ሆነ የእርቅ ግልግል ላይ እንዲደርሱ በማድረግ ረገድ ልትጫወተው የምትችል ሚና ካለ ለቀረበላቸው ጥያቄ ሲግል ምላሽ ሲሰጡ፣ አሜሪካና ሌሎች ዓለም አቀፍ አካላት በጉዳዩ ላይ ከመግባት መቆጠብ ይኖርባቸዋል ብለዋል። ዩናይትድ ስቴትስና ሌሎች ዓለም አቀፍ አካላት በድርድሩ የፖለቲካ ገጽታ ውስጥ ከመግባት መቆጠብ ይኖርባቸዋል። ግብፅ ዓለም አቀፍ አካላት በኢትዮጵያ ላይ ጫና እንዲያደርጉና የተሻለ ውጤት እንድታገኝበት ነው የምትፈልገው። ስለሆነም ዩናይትድ ስቴትስና ሌሎች ዓለም አቀፍ አካላት መጠንቀቅ ይኖርባቸዋል። ትኩረቱ በቴክኒካዊ ጉዳይ ላይ እንዲሆን ማድረግ ይኖርባቸዋል። ሦስቱም አገሮች ተጠቃሚ በሚሆኑበት መንገድ ድርድሩ እንዲራመድ ነው መርዳት ያለባቸው። የግብፅ ምክር ቤት የአፍሪካ ጉዳይ ኮሚቴ በኢትዮጵያ ላይ ጫና ለማባባስ ያለውን ዘዴ ሁሉ ይጠቀማል። የምክር ቤት የፖለቲካና የዲፕሎማሲ መንገድ ተጠቅሞ በኢትዮጵያ ላይ ጫና ያሳድራል። ጫና የማሳደሩ ሂደት ግብፅ ያሉትን የኢትዮጵያ አምባሳደር ወደ ምክር ቤት ጠርቶ ያለውን ስሜት በመግለጽ ይጀምራል። የግብፅ ምክር ቤት በኢትዮጵያ በኩል ሆን ተብሎ የተፈጸመ ፍትሕ የጎደለው ተግባር አለ ብሎ የሚያምን መሆኑን ለአምባሳደሩ ያስረዳል ማለቱን ጋዜጠኛው ጠቅሶ ይህ ጉዳይ ወደ ወታደራዊ ግጭት ሊያመራ ይችላልን? የሚል ጥያቄ አቅርቧል። በእርግጥ በግብፅ በኩል ነገሮችን የማባባስና የልፈፋ ሁኔታን እያየን ነው። ስለሆነም በግብፅ በኩል የድርድሩን አቅጣጫ የማስቀየር ስትራቴጂ እየተንጸባረቀ ነው። ወታደራዊ ግጭት አይኖርም ለማለት ባይቻልም የሚሆን አይመስለኝም። ፕሬዚዳንት አብደል ፋታህ አልሲሲ ቀደም ሲል ጉዳዩ በወታደራዊ መንገድ ሊፈታ የሚችል አለመሆኑንና ሁሉም ወገኖች ልዩነታቸውን በድርድር ለመፍታት ለመሞከር ቁርጠኞች መሆናቸውን አምነው ተቀብለው ነበር ሲግል በመጨረሻም ግብፅ ሌላ መንገድ ልትጠቀም እንደምትችል አስገንዝበዋል። ግብፅ በኢትዮጵያ አለመረጋጋት እንዲኖር ለማድረግ በሀገሪቱ ውስጥ ያሉ የታጠቁ ቡድኖችን በገንዘብም ሆነ በሌላ በመርዳት ኢትዮጵያ ላይ ተጽዕኖ ለማሳደር ልትጥር ትችላለች ብለዋል። ወደ ተከታዩ የመጽሔት ርዕስ እንሻገር። አድማጮች ባለፈው ሳምንት በኢህአዴግ ጽህፈት ቤት አዘጋጅነት በመቅሌ ከተማ ለህወሓት አመራሮች በመደመር ጽንሰ ሀሳብ ዙሪያ የተሰጠውን ስልጠና አመራሮቹ ተቃወሙ ይላል። ለዝርዝሩ ሙልጌታ አጽብሃ በኢህአዴግ ጽህፈት ቤት የተወከሉ አሰልጣኞች መደመር የሚለውን ጽንሰ ሃሳብ አስመልክቶም ባለፈው ሐሙስና አርብ ለህወሀት መካከለኛና ከፍተኛ አመራሮች ስልጠና ሰጥተው እንደነበር ተነግሯል። በመቀለ ከተማ በተካሄደው ስልጠና የተካፈሉ የህወሀት አመራሮች እንደተቃወሙ ተናግረዋል። አቶ ወረስ ገብረ ጻድቃን በመቀለ ከተማ ከፍተኛ አመራር ናቸው። የመደመር ስልጠና የኢህአዴግ መዋቅራዊ አካሄድ ያልተከተለ ነው ብለዋል። አንድ ቡድን የራሱን አስተሳሰብ ሌሎች አባላትና አመራር ለመጫን በጎን የወረደ እና የፓርቲው ዲሲፕሊን የጣሰ በጎን ወደ ውይይት የወረደ አካሄድ ስለሆነ ይሄ ፕሮሲጀራሊ ስህተት ነው፣ ትክክል አይደለም፣ ስታታረም አለበት የሚል ነው የተነሳ ፕሮሲጀራሊ ይዘቱም አጠቃላይ ችግር ያለበት ነው። መደመርና ፖለቲካ የሚለውን ከአብዮታዊ ዲሞክራሲ አስተሳሰብ ይሄን ነገር እንወስዳለን፣ ካፒታሊዝም ወይም ከሶሻል ዲሞክራት ይሄን እንወስዳለን፣ ከሶሻሊዝም ይሄን እንወስዳለን ወዘተ ብሎ ከዛ ገዛ ቀነጫጭቦ ምን አይነት አስተሳሰብ እንደሆነ እንኳን በግልጽ የማይታወቅ ማህበራዊ መሰረቱን የማያስቀምጥ ማን ለማን እንደሚታገል በግልጽ የማያሳይ በመሰረቱ አስተሳሰብ ነው ፕሮግራም ነው ብለህ ለመቀበል የሚከብድ አስቸጋሪ እንደሆነ ያገኘ ነው። መድረኩ ለሚዲያ ክፍት መሆን ነበረበት ያሉት አቶ ወረስ በፓርቲው አሰራርም ለሚዲያ የማይቀርብ እንኳን ከሆነ በሰነድ እንዲያዝ ይዳረግ ነበር። አሁን ግን አልተፈጸምም ብለዋል። በተጨማሪም የቀረበው ስልጠና ለተሳታፊው የማይመጠን ነው በማለት ገልጿል። ሌላኛዋ የስልጠናው ተሳታፊ መምህር ጽዮን ተስፉ ይባላሉ። የሕወሓት መካከለኛ አመራር ናቸው። ከዚህ በፊት የነበረን ግንኙነት የነበረን ትስስር አሁን እየጠፋ ነው። አሁን ባለንበት ሁኔታ እንደ ድሮም አይደለም። አሁን ግንኙነት፣ ፍቅር፣ ልማት የሚለው ነገር እየተወራ ነው። በመደመሩ ውስጥ አለ ተብሎ ነው የሚገመተው። ግን አሁን ፍቅርና ልማት የለም ነው ፍቅርን የምንለው አሁን በአሁን ሰዓት ነው እንትን የሆነ ያለው። ወጣቱ ስራ እድል መፍጠር ሲገባው መሳሪያ እየገዛ የሚውልበት በሌሎች ክልሎች እየሰማን እያየን ነው። በሚዲያም እየተላለፈ ነው። መደመር የሚለው ነገር ፍልስፍና ከመጣ በኋላ እኔ ፍልስፍና አልለውም። ትርጉሙ ውህደት ነው። ሌላ ትርጉም የለውም። ብሔርና ቋንቋ ሳይለይ ዝም ብሎ እንደ አንድ ኢትዮጵያ እንፍጠር ነው። ለመድረኩ አሰልጣኞች፣ ሰልጣኞች ስላነሱት አስተያየት ምላሽ ጠይቀን በመድረኩ ያካሄድ ስርዓት መሰረት ለመገናኛ ብዙኃን መግለጫ መስጠት አንችልም ብለዋል። በጉዳዩ ላይ ከኢህአዴግ ጽህፈት ቤት አመራሮች ምላሽ ለማግኘት በተደጋጋሚ ያደረግነው ጥረትም አልተሰካም። ለአሜሪካ ድምፅ ሙልጌታ ጽብሀ መቀለም በጉዳዩ ዙሪያ የኢህአዴግን ጽህፈት ቤት ምላሽ ለማግኘት በተደጋጋሚ የተደረገው ጥረት እስካሁን አልተሳካም። እንደደረሰ እናቀርባለን። ወደሚቀጥለው የመጽሔት ክፍለ ጊዜ ዘገባ ስናልፍ ደግሞ የዋይት ሀውስ ቤተ መንግስት ወታደሮቹን ከሰሜናዊ ሶሪያ እንደሚያስወጣ ባለፈው እሁድ አስታውቋል። ቱርክ ደግሞ በሌላ በኩል ወታደራዊ ጥቃት እንደምትከፍት አስታውቃለች። የዩናይትድ ስቴትስ ምክር ቤት ከቤተ መንግስቱ የተሰጠውን ውሳኔ አውግዟል። ቱርክ የጥቃት እርምጃውን ስትወስድ እንደ አሸባሪዎች የምትቆጥራቸውን ኩርዶችን እንዳትደመስስ ፔንተገን፣ የአሜሪካ የመከላከያ መስሪያ ቤት ስጋቱን አሰምቷል። በፔንተገን የአሜሪካ ድምጽ ራዲዮ ዘጋቢ ካርላ ባብ የላከችውን ዘገባ ትዝታ በላቸው ታቀርባለች። ለብዙ ዓመታት ሱሪያ ውስጥ ቆይተናል። ወታደሮቻችን ለአጭር ጊዜ ጥቃት አገሪቱ ውስጥ አጭር ጊዜ ለመቆየት ነበር ወደዚያ የተላኩት። ዓላማችን ገባ ብለን ወጣ ማለት ነበር። የዩናይትድ ስቴትስ ወዳጆች የሆኑት ኩርዶች ግን ቱርክ ጦርነት ከፍታ እንዳት ደመስሳቸው የአሜሪካ ወታደሮች በአገሪቱ ቆይተው እንደሚከላከሉላቸው ቃል ተገብቶላቸው እንደነበር ይናገራሉ። የታል አባድ ነዋሪ አሊ ኦስማን፣ ዩናይትድ ስቴትስ እንደ ሁል ጊዜው ክህደት ፈጽማብናለች፣ አሁንም አሳልፋ ሸጣናለች። አሜሪካ ከጥቃት ልትከላከልላቸው ቃል በመግባቷ በሰሜን ሶርያ የሚገኙ የቱርክ ኃይሎች ትጥቃቸውን ፈትተዋል። ስለዚህም በአካባቢው ላይ ቱርክ ጥቃት ብትከፍት የሌሎች ሶሪያውያን እጣፈንታ እንደሚያጋጥማቸው ነዋሪዎች ስጋት እያሰሙ ነው። አሚና ኦስማን የታል አባያድ ነዋሪ ናቸው። ሰዎች ተገለዋል። ሴቶች ተጠልፈዋል። ብዙዎቹ ቤት ንብረታቸውን ጥለው ሸሽተዋል። ቱርክ እዚያም ሰብአዊነት የማይታይበት እርምጃ ነው የወሰደችው፣ እዚህም ይህ ይደገማል የሚል ስጋት አለን ነው ያሉት። ዴሞክራቶችና ሪፐብሊካውያንም የፕሬዝደንቱን የአሜሪካ ወታደሮች ከሰሜን ሶሪያ የማስወጣት ውሳኔ ክፉኛ ተችተዋል። ሰነተር ለንዚ ግራም በትዊተር ኩርዶችን መካድ አሜሪካ የማትታመን ወዳጅ ናት የሚለውን አደገኛ መልእክት ያስተላልፋል ብለዋል። የብሩኪንግስ ኢንስቲቱት ተንታኝ ማይክል ኦልሃን በበኩላቸው ሚስተር ትራምፕ አንዳንዴ በአካባቢው የተገኘውን የጦርነት ድል ለማጤን ትዕግሥት የላቸውም ወይም ትኩረት ያንሳቸዋል። ለረዥም ጊዜያት በመካከለኛው ምስራቅ ሚናዎቻችን በከፍተኛ ድካም ነው ውጤታማ የምንሆነው፣ ውጤቱን ግን አንጠብቅም። ፔንታጎን የአሜሪካ መከላከያ መስሪያ ቤት ጉዳዩን አስመልክቶ አጣብቂኝ ውስጥ የገባ ይመስላል። መስሪያ ቤቱ ዛሬ ባወጣው መግለጫ ቱርክ ሰሜናዊ ሶሪያ ውስጥ የምታደርገውን ጦርነት እንደማይደግፍ ተናግሯል። ፕሬዝደንቱ ራሳቸው ቱርክ ከስምምነታችን ውጪ እርምጃ ከወሰደች የኢኮኖሚ ቀባ ጥየባት ድምጥ ማጧን አጠፋለሁ የሚል ዛቻ በማሰማት ቀደም ካለው ሀሳባቸው እያፈገፈጉ ይመስላል። የብሩኪንግስ ኢንስቲቱቱ ተንታኝ ማይክል ኦሃ አሁን ዛቻ የምናሰማበት ጊዜ አይደለም፣ አጣብቂኝ ውስጥ ስለገባን በመወያየትና በትብብር ልዩነትን ማርገብ ይገባል ይላሉ። ሌሎች የአሜሪካ መከላከያ መስሪያ ቤት የፔንታጎን ባለስልጣናት ደግሞ የቱርክ የኩርድና የአሜሪካ የጋራ ጠላት የሆነው አሸባሪው እስላሚክ ስቴት ውዝግቡን እንደ ድል በመጠቀም እንዳያንሰራራ ያስጠነቅቃሉ። አድማጮች የመጽሔት ክፍለ ጊዜ ዘገባዎቻችንን ከማጠናቀቃችን በፊት አንዱን ዘገባ ደግመን እናሰማችኋለን። በትግራይ ክልል አዲዳሮ ከተማ የሚገኙ ነዋሪዎች በዜጎች ላይ በደል ተፈ ፈጽሟል ያሉት ኃላፊ ከሕግ አግባብ ውጪ በዋስ ተለቋል ሲሉ ዛሬ የተቃውሞ ሰልፍ መውጣታቸውን አስመልክቶ ዓለም ፍስሐዬ ያጠናቀረው ዘገባ ነበር። የትግርኛ ድምፁ ትርጉም ስላልተሰማ አሁን በድጋሚ የተስተካከለውን ይዘናል። አብረን እንቆይ። በሰሜን ምዕራብ ዞን የላዕላይ አዲያቦ ወረዳ አዳረ ከተማ የሚገኙ ቁጥራቸው ወደ 1500 የሚገመቱ ነዋሪዎች ተቃውሟቸውን የሚገልጹበት መፈክር ይዘው ስሙን ለይተው ጠቀሱት አንድ የወረዳ ፖሊስ አማካኝነት በዜጎች ላይ ደረሰ ያሉትን በደል በመዘርዘር ድምጻቸውን አሰምተዋል። በሰልፍ ላይ የተሳተፉት ስለ ተቃውሞው ምክንያት ሲናገሩ በመንግስት የስራ ኃላፊነት ላይ የሚገኘው ግለሰብ በተለይ ቁጥራቸው ለጊዜው ያልተረጋገጠ ነገር ግን ከአስር በላይ የሆኑ ባለትዳር ሴቶችን በመድፈር በሴቶች ላይ ባደረሰው ተደጋጋሚ ጥቃት ምክንያት ግምገማ ቀርቦበት ነበር። በግምገማው ላይ ጉዳቱ ደርስብናል ያሉት ሴቶች ፊት ለፊት እየተነሱ የምስክርነት ቃላቸውን ሰጥተው ነበር። ከሴቶቹ በተጨማሪም በሐሰት በማስመስከር ወንዶች ያለ አግባብ እንዲታሰሩ አድርገዋል በሚል ሰልፈኞች አቤቱታ ሰምተዋል። ከዚህ ግምገማ በኋላ ግለሰቡ እንዲታሰር ቢደረግም ብዙም ሳይቆይ ወዲያውኑ በዋስ እንዲፈታ መደረጉን ቁጣን ቀስቅሷል ብለዋል የሰልፉ አስተባባሪዎች። በሰልፉ ላይ ተሳታፊ ከነበሩት አንዱ ሌተናል ኮሎኔል መኮንና ማረ ስለ ሰልፍ ዓላማ ለአሜሪካ ድምፅ ሲያስረዱ ወንጀለኛታት እንግዳ የለን ኢና ሰላማዊ ሰልፊ ወንጀለኞችን የሚሸከም ትከሻ የለንም ብለን ነው ሰልፉን ያካሄድ ነው። ዓላማውን በሴቶች ላይ እየተፈጸመ ያለውን ጥቃት ለመቃወም ነው። በተጨማሪም በሐሰት ምስክር ወንዶች እንዲታሰሩ በማድረግ ከፍተኛ በደል ስለሚፈጸም በሰልፉ ላይ ተቃውሟችንን ለማሰማት ነው የወጣ ነው። እንደዚህ በሴቶችና በወንዶች ላይ ግፍ የፈጸመብን ግለሰብ ተገቢውን ቅጣት ማግኘት ሲገባው በዋስ ተለቋል። ግለሰቡም በዋስ ከተለቀቀ በኋላ በግምገመው ላይ ያጋለጡትንና በደል ያደረሰባቸውን ሰዎች ወደ ማስፈራራት ነው የገባው። ሕብረተሰቡ በተለይ በሴቶች ላይ የደረሰውን በደል ተቃውሞ ድምጻችን ይሰማ ነው አደባባይ የወጣው ብለዋል ኮሎኔል። መኮንን አያይዘው ለተቃውሞ የወጣው ሰልፈኛ አቶ ሀጎስ ካሳይ የተሰኙትን የወረዳ አስተዳዳሪ አግኝተው ጥያቄያቸውን መስጠታቸውን ተነግረዋል። የላዕላይ አድያቦ ወረዳ የህዝብ ግንኙነት ምክትል ኃላፊ መምህር ሙልጌታ ገብረ ስስ ስለ ሁኔታው ከአሜሪካ ተጠይቀው ሰውየው በተለይ በሴቶች ላይ ያደረሰው ጥቃፍ ግፍ ነው በሚል የተቃወሙ ግለሰቦች በዋስትና መለቀቁን ከሰሙ በኋላ ድምፃችን እናሰማለን ብለው ነው ሰልፉ የወጡት። እኛም የህግ ባለሙያ ባንሆንም በዋስ መለቀቁ ሊያደርጉን አልደገፍ ነው። በደልን ፈጽሟል የተባለውን የወረዳ ፖሊስ አባል ለማግኘት በተደጋጋሚ የእጅ ስልኩ ላይ ደውለን ልናገኘው አልቻልንም። በተጨማሪም የወረዳው ጸጥታ ኃላፊ አቶ በላይን ለማነጋገር ጥረት አድርገን ነበር፣ ለመናገር ፈቃደኛ ባለመሆናቸው ልናገኛቸው አልቻልንም። ዓለም ፍስሐ፣ ከመቀለ የመጽሔት ዓለም፣ እናመሰግናለን። የመጽሔት ክፍለ ጊዜ ዘገባዎቻችን አሁን ተጠናቀዋል። ዝግጅታችን ግን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድታመሹ ከአክብሮት ጋር እንጋብዛለን። አሁን አንድ አጠር ያለ የሙዚቃ ረፍት እንስጥና ከዚያ በኋላ ወደ ቀሪዎቹ እንሻገራለን እያለ ነው ፕሮዲሰራችን ንጉሱ። አብረን እንቆይ

አድማጮች የምትከታተሉት በ22፣ በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በአሃዱ ራዲዮ ኤፍኤም 94.3 ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን እስከ ምሽቱ አራት ሰዓት እንቀጥላለን። አስተናጋጆች አሉላ ከበደና ቆንጅት ታየ ነን። ሁለተኛውን አጋማሽ ስርጭታችንን ጀምረን እንደውም ቆየት ብለናል ከጀመርን ሙዚቃውም ግሩም ነበረ። ለዚህ ክፍል ቀዳሚ ወደ ሆነው ዝግጅታችን አሁን እንውሰዳችሁ። በኦሮሚያ የተለያዩ አካባቢዎች ወደ ጫካ ካገባው ኃይል ጋር የሚደረግ ጦርነት አማራጭ በማጣት ሕግን ለማስከበር ተገደን የገባንበት ነው ሲሉ የኢትዮጵያ መከላከያ ሰራዊት ምክትል ኤታማዦር ሹም ጄኔራል ብርሃኑ ጁላ ገለጡ። ችግሩን ለመፍታት መንግሥት ቁርጠኝነት እንዳለውም ጄኔራሉ ተናግረዋል። ሙክታር ጀማል ነው ከጄኔራል ብርሃኑ ጁላ ጋር ተከታዩን ቃለ ምልልስ ያቀረበው እነሆ። መንግስት ችግሩን በሰላም መንገድ ፋታ አለው በሚል ዝም ብሎ አራት ወር ሙሉ ግለሰባቸው አራት ወር ሙሉ እነሱ የሰለጠኑ የተደራጁ አካባቢውን ተቆጣጥረው ነበር። በኋላ ህግ ማስከበር ስራ ይሰራ ተብሎ ህግ ማስከበር ስራ ተሰርቷል። አሁን ወለጋ ነፃ ወጥቷል። ወደ ኖርማላይዜሽን ተመልሰዋል። ጉጂን፣ ወለጋ አሁን ያለው ችግር ምንድን ነው? ግማሹ እጅ ሰጥቷል። ግማሹ ተማርከዋል። ግማሹም ያው በጦርነት መካከል የሚያጋጥም ሞት አጋጥሞታል። የታጠቁ ኃይሎች እንቅስቃሴ በፊልሚያ ደረጃ የሚታይ እንቅስቃሴ የለም እና ያለው አሁን ምንድን ነው? የተራረፉ ሰዎች አንዳንድ ጊዜ ሸልቆ መንደር እየገቡ አደጋ የሚጥሉበት ሁኔታ አለ። መንገድ ላይ ወጥተው የሚመላለስ መኪና ላይ አደጋ የሚጥሉበት ሁኔታ አለ። ማንኛውም ሽፍታ የሚያደርገው አይነት እንቅስቃሴ ነው እና እነዚህ ሰዎችም ቢሆኑ እንደማያዋጣ አውቀው በሌላ መንገድ ትግላቸው እንዲቀጥሉ ለማድረግ ግፊት እየተደረገ ነው። አሁን ቢያቆሙና ተደራድረው በሰላም ቢገቡ በጣም የሚያዋጣ መንገድ ይመስለኛል። ጀነራል፣ ወደ አመት ነው የሚሄደው ይሄ አለመግባባትና ግጭት በመሀል ደግሞ ባለፉት ሶስት ሁለት ወራት ጋብ ብሎ ነበር። አሁን ደግሞ አንድ ወር ገደማ እንደ አዲስ የተቀሰቀሱ ነገሮች ይታያሉ። ወለጋና በወረና ጉጂ ላይም የሰዎች መሞት፣ የተለያዩ ተኩሶች እየተሰሙ ነው ያሉት። ምንድን ነው እንደ አዲስ ያገረሸው ነገር? እነሱ ናቸው አለን ለማለት ከጫካ ወጥተው ወደ መንገድ ከጫካ ወጥተው ወደ መንደር እየገቡ ሰራዊት በሌለበት የጸጥታ ኃይል በሌለበት የሚጥሉት አደጋ ነው ምን እንጂ፣ ምንም አዲስ ነገር የፈጠሩት አዲስ ኃይልም የለም። ጠፍተዋል እንዳይባል የሚሰሩት ስራ ነው። አልፎ አልፎ እንደዛ ያደረጉ ነው። ሰው እየገደሉ ነው። መኪና አስቁሞ ሰው አስወርደው እየገደሉ ነው። አሁን እንደዚህ አይነት መሰል ግጭቶች እና መሰል የሰው መሞት፣ መቁሰል፣ የቤቶች መቃጠል በተለያየ ጊዜ የአሜሪካ ድምፅ ይሰማል ጉዳዩን ለማጣራት ሲሄድ እዛ በአካባቢው ያሉ የመንግስት አካላት የሚሉት የታጠቁ ጫካ ያሉ አካላቶች ናቸው ይሄንን የሚያደርጉት ይላሉ። የተወሰኑ የእነሱን ሰዎች ደግሞ አግኝተን ስንጠይቅ፣ መንግስት ነው በተለይ መከላከያ ሰራዊቱ ነው ይሄንን የሚያደርገው ይላሉ። እውነታውን ማህበረሰቡ እንዴት ይረዳ? ህዝቡ ወደ አለበት ውረዱና ማን ነው እንደዛም እያረጋቸው ያለው ብላችሁ ጠይቅ። ማን ነው እንደዚህ እያጠቃችው ያለ? ማን ነው ኑሯችሁን እያጎሳቆለ ያለ ማን ነው? የሚቀጣችሁ ያለ ማን ነው? የሚያቃጥላችሁ ያለ ማን ነው? መኪና መንገድ አላሳልፍ ያለ ማን ነው? እንጀራ ካላመጣሽ በሚል ሴቶችን የሚቀጣ ያለ ብላችሁ ጠይቁ፣ ነገራቸኋል። ከዛ ታማኝነት ያለው ነገር ይገኛል እንጂ አሁን እክሌ እንደዚህ ያለ እክሌ እንደዚህ ያለ የሚለው ፕሮፓጋንዳ ነው፣ ዝም ብሎ ወሬ ነው። አንድ ነገር ግን ማረጋግጥል፣ የመከላከያ ሰራዊት ህዝቡን ነው የሚታደገው እንጂ ህዝቡን አይነካም፣ ከህዝብ እንጀራ አይበላም። በሁለቱ መካከል ያለው አለመግባባት ጫናው በማህበረሰቡ ላይ እንዳለ ነው የሚታየውም ህዝቡም የሚያነ- በከተማ አካባቢ በመንደር አካባቢ በሚደረጉ ግጭቶች የንጹሀን ሰዎች ህልፈትም አልፎ አልፎ ይሰማል። ይህንን በተመለከተ በቅርብ ከትላንት ወዲያ ሆረ ፊንፊኔ ላይ የተደረገ ኢሬቻን እና ቢሾፍቱ ላይ የተደረገ ኢሬቻን ሰዎች ድምጻቸውንም የሚያሰማሉ፣ በወለጋ በቦረና በጉጂ የሚፈሰው ደም መቆም አለበት፣ እነዚህ ችግሮች መፈታት አሉበት የሚሉ የተቃውሞ ድምጽ የሚመስሉ ነገሮችም ይታያሉ። ይህም በተመለከተ ምን ሀሳብ አሉት? ኢሬቻ ትልቅ በዓል ስለነበረ በጣም ከፍተኛ ህዝብ ይመጣል ተብሎ ስለታሰበ በዚህ ውስጥ እኔ የሸኔ ደጋፊዎች ያገኘኋቸው ያየኋቸው ያወኳቸው፣ ፍንፍኔ ላይ አንድ ሰላሳ አርባ የሚሆኑ ሰዎች የኦለፍ ቀድሞ የኦለፍ ባንዲራ ይዘው ወለጋ ችግር አለ እያሉ መፈክር ሲያሰሙ አይቻለሁ። ቢሾፍቱም በተመሳሳይ እንደዛ ሲያደርጉም፣ ተዋቸው ይበሉ ብለን ነው የተው ናቸው። ምንም ትርጉም የሌለው ነገር ነው። ሲናገሩ የነበረ ወለጋን አፈራርሰው ሲያበቁ ወለጋን ሌላ አካል እንዳፈራረሰው አድርገው ሲናገሩ ትክክል አይደለም። ጉጂ ማህበረሰብ ሂዱና ጠይቁ፣ ጉጂ ምን እንዳደረጉት። የነጻነት ታጋይ እንደዛ ያደርግል? እርስዎ እንደ መፍትሄ የሚሉት ለማህበረሰቡም እንደ መልዕክት የሚያስቀምጡት ነገር ምንድን ነው? እኔ መፍትሄ የምለው እነዚህ ታጥቀው ጉጂና በወለጋ የሚንቀሳቀሱ ያሉት ሰዎች በሰላም ወደ መሀል ሀገር መምጣት አለባት። ይሄን ለማድረግ የሚያስችል ምቹ ሁኔታ መንግስት መፍጠር አለበት፣ እነሱም እንዲፈጠርላቸው ማድረግ አለባቸው። ምንም አያስፈልግም። አሁን ጦርነት ውጊያ አያስፈልግም። የሚወጉትንም የሚወጋም አካል ማወቅ አለባቸው። ለምን ዓላማ እንደሚወጉም ማወቅ አለባቸው። እነሱ እራሳቸው አማራጭ በዚህ መንገድ ነው የእኛ ችግር የሚፈታው የሚል ነገር ቢያቀርቡ ውጊያውን ቢያቆሙ ጥሩ ነው የሚመስለኝ። ካልሆነ ግን ምንም አማራጭ ከሌለ ግን በውጊያ እንቀጥላለን የሚል አካል ካለ ግን የሰራዊት አመራር እንደመሆኔ መጠን የህግ የማስከበር ግዴታ ስላለብኝ መስራቴ አይቀርም። ወለጋ አካባቢ ጫካ ያለውን ጦር ይመራል ተብሎ የሚነገረው ጃልመሮ የሚባል ወይ ደግሞ በስሙ ኩምሳ ድሪባ የሚጠራው ሰው መደራደር እንደሚፈልጉ በተለይ ገለልተኛ የሆነ ሶስተኛ አካል የሚኖር ከሆነ ስርዓት ባለው መደራደር እና መነጋገር ችግሩን መፍታት እንደሚፈልጉ ከዚህ ቀደም ገልጸው ነበር። የመከላከያ ሰራዊትም ይሁን በመንግስት በኩል ተደራድሮ ነገሩን በሰላም መጨረስ ምን ያህል ቁርጠኝነት እና ዝግኙነት አለ ጀነራል? በጣም ቁርጠኝነት አለ። ግማሽ መንገድ ሄደን እንቀበለዋቸዋለን። እንደዛ ካደረጉ እንደዛ ካደረጉ የጀግና ስራ ሰሩ ማለት ነው። ግን ከዚህ በፊት መንግስት አባገዳዎችን፣ የአገር ሽማግሌዎችን፣ ታዋቂ ሰዎችን ልኮ ነበረ። ወደዛ መሮንም አግኝተውታል። ያኔም ጥሩ ነው የተናገረው። ግን ንግግርና ተግባር ለየብቻ ነው። ግማሽ መንገድ ይምጣ መንግስት ሊያደርገው የሚገባውን ነገር ያቅርብ። የዛ የሚፈታ ይመስለኛል። ሶስተኛ ወገን ከፈረንጅ ሀገር እናመጣለን የሚለው ግን ምንም ዋጋ የለው። በዛ መንገድ ስምምነት የሚመጣ ይመስለኛል። ከፈረንጅ ሶስተኛ ወገን የተሻሉ ማስታረቅ የሚችሉ ልምድ ያላቸው ኦሮሞዎች አሉ፣ ሌሎች ብሔር ብሔረሰቦችም አሉ። ፖለቲካ ፓርቲዎችም እኮ ሶስተኛ ወገን ሊሆኑ ይችላሉ። ጀነራል ብርሃኑ አሁን በአነሳነው በጠቅላላ ሁኔታ ላይ መታለፍ የለበትም ማህበረሰቡም ይህንን ማወቅ አለበት የሚሉ ለህዝቡም የሚያስተላልፉት መልእክት ካለ የመጨረሻ እድል ስጦት። እኔ ምንድን ነው በተለይ የኦሮሞ ህዝብ በዚህ ጉዳይ ላይ ቁጭ ብለው ይነጋገር የሚል ሀሳብ አለ። ጀኔራል ብርሃኑ ጁላ የኢትዮጵያ መከላከያ ሰራዊት ምክትል ኢታ ማጆር ሹም፣ ይህን ቃለ መጠየቅ ለማድረግ ፈቃደኛ በመሆነው በአሜሪካን ድምፅ አድማጮች ስም አመሰግኖታለሁ። እሺ እኔም አመሰግናለሁ። ሞክታርንና እንግዳውን ጀኔራል ብርሃኑ ጁላን ለጊዜያቸውን እናመሰግናለን። አድማጮች የምትከታተሉት በ22፣ በ25 ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በአህዱ ራዲዮ ኤፍኤም 94 ነጥብ 3 ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን ሳምንታዊው ቅንብር ሐኪሙን ይጠይቁ ሐኪሞን ይጠይቁ። ለምሽቱ በልማድ ቃር በመባል የ በሚታወቀው የህመም ስሜት ምንነትና ህክምና ዙሪያ ከፕሮግራሙ ተከታታዮች በደረሱን ጥያቄዎች መነሻነት የተሰናዳ ቅንብር ነው። ይዞ የቀረበው ሙያዊ ትንታኔውን የሚሰጡን ዶክተር እንዳለ ካሳ በአዲስ አበባ ዩኒቨርሲቲ የህክምና ትምህርት ቤት የውስጥ ደዌና የጨጓራና የጉበት በሽታዎች አማካሪ ሐኪም ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ዶክተር እንዳለን ያወያያቸው የቃለ ምልልሱን የመጀመሪያ ክፍል ይዞ ቀርቧል። ዶክተር እንዳለ፣ ከመሠረታዊ ጥያቄ እንነሳ። ለመሆኑ ቃር ምንድን ነው? ከደረት በስተጀርባ በኩል የሚያቃጥል ስሜት ከጨጓራ ወደ ላይ የሚፈላ እንደ እሳት የሚያቃጥል ስሜት ነው። ብዙ ጊዜ ምግብ ከተበላ በኋላ የሚከሰት ነገር ነው። ሳይበላም ይሄ ጉዳይ ሊኖር ይችላል እና ብዙ ጊዜ ከልብ ሕመም ጋራም የሚጋጭበት ሁኔታ አለ። ስለዚህ አንዳንድ ሰዎች ልቤን አሞኛል ነው የሚሉት፣ አንዳንድ ሰዎች የቃር አለብኝ ነው የሚሉት። በአጠቃላይ የሚያቃጥል ከጨጓራ ወደ ላይ የሚፈላ ስሜት ነው። ብዙ ጊዜ ጎንበስ ሲባል ወይም ደግሞ ሲተኛ የበለጠ የዛ አይነት ስሜት ይከሰታል። አንዳንድ ጊዜ የሚያቃጥሉ ምግቦችም እንደ በርበሬ ወይም ቅመማ ቅመም ያለባቸው ምግቦችም ለዚህ ጉዳይ ምክንያት ይሆናሉ። መጠጥም አንዳንድ ጊዜ ችግር ሊያስከትል የሚችልበት ሁኔታ አለ። መልካም ለመሆኑ ቃር አሳሳቢ የሚሆነው መቼ ነው? አንድ ሰው በምን አይነት ደረጃ ይሄ ስሜት ሲሰማው ነው ሐኪም ማየት ያለበት? የሚያቃጥለው ስሜት እንዲያልፍ ከመጠበቅ ባሻገር መሄድ ያለባቸው መቼ ይሆን? እንግዲህ አብዛኛው የዓለም ሕዝብ በተለይም ደግሞ ቅመማ ቅመም ያለበትን ምግብ የሚጠቀሙ ሰዎች፣ የኮመጠጠ ምግብም እንደዚሁ የሚጠቀሙ ሰዎች አልፎ አልፎ ይሄ ስሜት ሊኖራቸው ይችላል። ግን ይሄ ስሜት ደጋግሞ ከተከሰተ ቢያንስ በሳምንት ውስጥ ሶስት ቀን የሚከሰት ከሆነ እና ለረጅም ጊዜ የሚቆይ ከሆነ ረጅም ጊዜ ስንል እንግዲህ ከአንድ ወር እስከ ሶስት ወር ባለው ጊዜ እየደጋገመ የሚከሰት ከሆነ ሐኪም ማማከሩ አስፈላጊ ይሆናል። ዶክተር እንዳለ ቀደም ብሎ የተበላ ነገር ወደ ላይ የሚያመጣ ስሜት ድረስ የሚወስደው ከጨጓራ አሲድ መመለስ ጋርም ተያይዞ የሚታይበታል ና ምንድን ነው ያ ህመም የማቃጠሉን የመቆጥቆጡን ስሜት የሚፈጥረው? ከቅመሞች ባሻገር የሚያቃጥሉ የምግብ አይነቶች በብዛት የሚመገብ ባህል ውስጥ ነው ያለ ነውና፣ ከምግብ ጋር የተያያዘውን ምናልባት ብዙዎች ይረዱት ይሆናል። ነገር ግን ከሰውነት የሚመነጭ አሲድ ነክ ሁኔታ ያን ይከስታል የሚባለው የቱን ያህል ተጨባጭነት አለው እንዴት እንዴትስ ይፈጠራል ያ ያ የማቃጠል ስሜት? በእርግጥ እንግዲህ ቃር ሁኔታ የሚፈጠረው ምግብ ተበልቶ ጨጓራ ውስጥ ካረፈ በኋላ ከአሲድ ጋራ ይደባለቃል። አንዳንድ ጊዜም ደግሞ ምግብም ሳይበላ ጨጓራ ውስጥ አሲድ ልጅ ሊኖር ይኖራል። ብዙ ጊዜ በተለይ ደግሞ ሰውነታቸው ወፈር ያለ ሰዎች፣ ቦርጫሞች ጨጓራ ላይ ተጽዕኖ ስለሚያመጣ ቦርጩ በጨጓራና በምግብ መዋጫ ቱቦ መካከል የሚገኝ የሚዘጋ እና የሚከፈት ምግብ ስንበላና ሳንበላ የሚከፈት እና የሚዘጋ እንደ በር ነው ብለን እንኳን ባንልም፣ ነገር ግን እንደ መቋጠሪያ አይነት የሚከፈታለ ምግብ ስንበላ ጨጓራ ውስጥ ይገባል፣ ከዛ በኋላ ይዘጋል እና ያ ነገር በተለያዩ ምክንያቶች የሚደክምበት ሁኔታ ይፈጠራል። ቅድም እንዳልኩት ቦርጫ አንዱ ነገር ነው እና የተለያዩ አይነት ስራዎች ለምሳሌ የሆድ ስፖርትን ቢሆን ተበልቶ የሆድ ስፖርት ቢሰራ ያ የሚከላከለው ነገር የመከፈት እድል ስለሚያጋጥመው የተበላው ምግብ አሲዱም፣ አንዳንድ ጊዜ ሀሞትም ከትንሹ አንጀት ወደ ጨጓራ ይመጣል። አሲድ ጨጓራ ውስጥ ነው የሚመነጨው። እነዚህ ነገሮች ወደ ምግብ መዋጫ ቱቦው ሲመላለሱ በተለይ ደግሞ ይሄ በድግግሞሽ የሚሆን ከሆነ ምግብ መዋጫ ቱቦውን ያቆስለዋል፣ ያስቆጠዋል። እና ይሄ ሁኔታ እንግዲህ የመቁሰል ነገርን ስለሚፈጥር ህመሙ ከዛ የመነጨ ነው እና በነርቮች አማካኝነት ይተላለፍ እና ማንኛውም ሰው ይህንን የቃር ስሜት እንዲኖረው ያደርጋል ማለት ነው። መልካም ቃር በጊዜያዊነት ቀደም ብለው ከገለጿቸው የህመም ስሜቱን ሊፈጥሩ የሚችሉ ከምግብ በኋላ በተንጋለሉ ጊዜ ቅድም እንዳሉት ከፍተኛ የሰውነት ክብደት ኖሮ በዚያ ላይ እንቅስቃሴም ሲታከልበት ሊፈጠር የሚችለው ወዲያው ከምግብ በኋላ የሚደረግ እንቅስቃሴ፣ ከገለጹት ውጪ በሌሎች መሳሳቢ ህመም ሁኔታዎችም ያ ስሜት ሊመጣ ይችል፣ ሊሆን ተመሳሳይ ስሜትስ የሚፈጥሩ ነገር ግን ቃር ያልሆኑ የህመም አይነቶች ይኖሩ? ቃር፣ ሲሜጥ ከጨጓራ ቅድም እንደገለጽኩት አሲድ ወደ ምግብ መዋጫ ቱቦው ሲመለስ የሚፈጠር ነገር ነው። ጨጓራ ውስጥ አሲድ ሲኖር ሁልጊዜም ይኖራል። የሚመነጨውም ከዛ ነው። ምግብ ለመፍጨት እና ለተለያዩ ጉዳዮች ይጠቅማል። ጨጓራ ውስጥ ሲሆን፣ ጨጓራ ላይ ጉዳት አያስከትልም። ምክንያቱም ጨጓራ የሚከላከልበት ሁኔታዎች አሉ። ነገር ግን ምግብ መዋጫ ቱቦ እንደ ጨጓራ መከላከያ የለው። ስለዚህ የአሲዱ በተደጋጋሚ ወደዛ ሲመጣ ይልጠውና የመቁሰል ነገርን ያመጣል። ያ ነገር ደግሞ ለረጅም ጊዜ ሲቆይም ወደ ካንሰርነት የመቀየር የመጥበብ ነገር ያወጥ ያመጣል። ምግብ ለማዋጥም ያስቸግራል። ስለዚህ ቃር ብለን የምንጠራው ነገር ለዚህ በሽታ ልዩና መግለጫ ምልክቱ ነው። እንደውም የምርመራ ነገር ኢንዶስኮፒ ወይም ደግሞ የራጅ ምርመራም ከመደረጉ በፊት የቃር ስሜቶችን በክራይቴሪያነት በመውሰድ በመለኪያነት በመውሰድ የምግብ መዋጫ ቱቦው ችግር ደርሶበታል ብሎ ለማለትና ሕክምና ለማዘዝን በሚያስችል ሁኔታ የቃር ምልክት በጣም ልዩ ምልክት ነው ለዚህ ጉዳይ። ነገር ግን አንዳንድ የተለያዩ ቁስሎች በተለያየ የቫይረስ ኢንፌክሽን ምክንያት በሚኖርበት ጊዜ ምግብ ቃር ሳይሆን ህመም ሊኖር ይችላል። ምግብ በሚዋጥበት ጊዜ ግን እሱ ቃር ነው አንለውም። ከምግብ መዋጥ ጋር የተያያዘ ህመም ነው የሚፈጠረው። ነገር ግን ቅድም እንደገለጽኩት ከቃሩ ባሻገር መዋጥ አንድ ሰው ከተቸገረ ያ የቃሩ የሚያመጣው ችግር በምግብ መዋጫ ቱቦ ውስጥ ወደ መጥበብ ይሄዳል ብያለሁ። እና ቃርና ምግብ የመዋጥ ችግር ከተከሰተ ጥበት መቷል ለማለት ያስችላል። ጥበቱ እንግዲህ በካንሰር ምክንያት ሊሆን ይችላል። ወይንም ደግሞ ካንሰር ባልሆነ ሁኔታ የተላጠው አቅፍ ሁኔታ እንደ ልብ ስለማይዘረጋ እና ስለማይከፈት እርስ በርሱ የመያያዝ ነገር ስለሚያመጣ ምግብ ለመዋጥ አስቸጋሪ የሚሆንበት ሁኔታ አለ። አሉላ እንግዳህ ዶክተር እንዳለ ካሳን በጣም ነው የምናመሰግናቸው። በጣም ጥሩ የሆኑ በርካታ መረጃዎች ነው ስለ ቃር የሰጡን። ሌሎችንም የሌሎችም ህመሞች ምልክት እንደሆነም የሚሰማ ነገር አለና በዚያም ላይ ብናተኩር ልክ ነው። ቆንጆ ትክክል ብለሻል። ዶክተር እንዳለ እንደጠቀሱት በዋናነት ቃር ቀላል የሚመስል የህመም አይነት ነው። ነገር ግን ስር ሊሰድ ይችላል። ሌላ ቀርቶ በተለይ ከጨጓራ የሚነሳው አሲድ የጉሮሮ ካንሰር እስከ መቀስቀስ ድረስ የሚሄድበት ሁኔታ አለ። እንዳልሹ ደግሞ በቃርነት ብቻ ሰዎች ግምት አሳድረው ሐኪም ሳያዩ መቼ ነው ሐኪም ማየት ያለባቸውን አንስተናል፣ ችግር ውስጥ የባሰ ችግር ውስጥ ሊወድቁ ይችላሉ። ታዲያ አንድ ዜና ነው ይህን የቀሰቀሰው፣ ቆንጂት ከህመሙ ምንነት ሌላ ለዚሁ ቃር ይወሰድ የነበረ በጣም ታዋቂ መድኃኒት ዛንታክ የተባለ ካንሰር ቀስቃሽ ነው የሚል ሳይንሳዊ ጥናት ወጥቷል። ስለ እሱም ስለ ሌሎች የሕክምና አማራጮችም ሰሞኑ ያልሽ ጀምሮ በሚቀጥለው የሐኪሞን ይጠይቁ ጠብቁ። የዛሬውን ግን በዚ ያበቃ ነው። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22፣ 25 ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በአህዱ ራዲዮ ኤፍኤም 943 በናይል ሳት በየቀኑ ከሚስሳት ጀምሮ የሚያስተላልፈውን ስርጭት ዛሬ ያዘጋጀውን እዚህ ላይ አበቃ። ያስተናገድ ናችሁ አሉላ ከበደ፣ እኔም አሉላ ና ቆንጅት ባልደረባዬ ቆንጅት። በእኛ በኩል ደህና ደሩ። ትግርኛ ቋንቋ ስርጭት ይቀጥላል። Oh, oh,